350 ሺህ ኢትዮጵያውያን የኤሌክትሪክ ኃይል አገልግሎት ፍለጋ ተመዝግበው ላለፉ በርካታ ዓመታት ተጠባብቀዋል። ከነዚህ መካከል 50 ሺዎቹ ከመመዝገብ ባሻገር የሚጠበቅባቸውን ቅድመ ክፍያ አጠናቀው ነበር። በዓለም ባንክ የኃይል ከፍተኛ ባለሙያው ራሁል ኪትችሉ እንደሚሉት አገሪቱ የኤሌክትሪክ ደንበኞቿን ከኤሌክትሪክ ማከፋፈያ ጋር በማገናኘቱ ረገድ እምብዛም አልተሳካላትም። ኢትዮጵያ በርካታ የኤሌክትሪክ መሰረተ ልማት እየገነባች ነው። የኃይል ማመንጫ ፕሮጀክቶችና የኤሌክትሪክ ማስተላለፊያ አውታሮች ግንባታን መውሰድ ይቻላል። የጎደለው የአገልግሎት አቅርቦት የምንለው የመጨረሻው ግንኙነት ነው። ተጠቃሚዎችና የመሳሰሉትን የማገናኘቱ ስራ በከፍተኛነቱ ሁለተኛ ደረጃ ላይ የሚገኝ የኤሌክትሪክ ማመንጨት አቅምና ወደ 60 በመቶ የሚሆኑትን ከተሞችን ሀይቅና መንደሮች የሚሸፍን የኤሌክትሪክ ማከፋፈያ በሀገሪቱ ይገኛል። ችግሩም ትክክለኛ የኤሌክትሪክ አቅርቦት ምጣኔው በጣም ትንሽ መሆኑ ነው። እንደ ባለሙያው ገለጻ የኤሌክትሪክ ኃይል አገልግሎት የሚያገኙት ኢትዮጵያውያን 30 በመቶ ብቻ ናቸው። ከእነዚህ መካከል 20 በመቶው ከብሔራዊ የኤሌክትሪክ ቋት፣ ቀሪ 10 በመቶ ደግሞ ከቋቱ ውጪ አገልግሎት ያገኛሉ። የኢትዮጵያ መንግስት የኤሌክትሪክ ኃይል ፈላጊ ዜጎቹን ከአገልግሎቱ ለማገናኘት ያቀደ ፕሮጀክት ይፋ አድርጓል ከ2010 ባለፈው 2017 ባሉት ዓመታት ተግባራዊ የሚሆነው ዕቅድ የዓለም ባንክ ለአገሪቱ በሰጠው ብድር የሚሰራ ሲሆን ብርሃን ለሁሉም የሚል መጠሪያ ተሰጥቶታል። አቶ ብዙነህ ቶልቻ እቅዱን ተግባራዊ የማድረግ ኃላፊነት የተጣለበት የኢትዮጵያ ውሃ መስኖና ኤሌክትሪክ ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። ብርሃን ለሁሉም በኢትዮጵያ ወይም ይሄ ላይት ፎር ኦል የሚለው ፕሮግራም የብሔራዊ የኤሌክትሪፊኬሽን አቅርቦት ፕሮግራም ነው የሚባለው። እና የዚህ ፕሮግራም ዓላማ ሁሉም የሀገሪቱ ክልሎች በቂ አስተማማኝ አቅምን ያገናዘት ያለው የኤሌክትሪክ አገልግሎት አቅርቦት እንዲኖረው ለማድረግ ተብሎ የተነደፈ ፕሮግራም ነው። ፕሮግራሙ እንግዲህ በመላ ሀገሪቱ የሚገኙትን ሁሉንም ዜጎች ከብሔራዊ የኤሌክትሪክ ቋትና 个。Uh ብሔራዊ የኤሌክትሪክ ቋት ውጪ ያሉትን የህብረተሰብ ክፍሎች ሁሉንም ተጠቃሚ የሚያደርግ ነው። የዓለም ባንክ ባለሙያው እንደሚሉት በኃይል ማመንጫ መሰረተ ልማቶች ላይ ብቻ ተኩሮ የቆየው የኢትዮጵያ መንግስት አዲሱ እቅድ የትኩረት ለውጥ ያደረገበት ነው። በተለይም በኤሌክትሪክ ቋት እና በደንበኞች መካከል ያለውን ክፍተት ማጥበብ ቀዳሚው ትኩረት ነው ያሉት ራሄል ኪችሉ እቅዱ በአምስት ዓመታት ውስጥ ወደ አንድ ነጥብ አምስት ቢሊዮን ዶላር ወጪ ይጠይቃል ብለዋል። Thank በመጀመሪያው አምስት ዓመት ወደ 1.5 ቢሊዮን ዶላር እንደሚያስፈልግ ይገመታል። በአሁኑ ወቅት በየዓመቱ ከብሔራዊው የኤሌክትሪክ ቋት ጋር ግንኙነት የሚፈጠርላቸው ሰዎች 52 ሺህ ናቸው። ይህንን ቁጥር በሚቀጥሉት አምስት ዓመታት ወደ ግማሽ ሚሊዮን እና አንድ ሚሊዮን ማሳደግ ይፈልጋሉ። ስለዚህ ለሚቀጥሉት አምስት ዓመታት ብቻ 1.5 ቢሊዮን ዶላር ያስፈልጋል። ከዚህ መካከል የዓለም ባንክ 375 ሚሊዮን ዶላር ለማቅረብ ተደራድሯል። የቀረው ከኢትዮጵያ መንግስትና በተጠቃሚዎች ግንኙነት ይከፈላል። ስለዚህ ለሚቀጥሉት አምስት ዓመታት ከሚያስፈልገው አንድ ነጥብ አምስት ቢሊዮን ዶላር ወደ 50 በመቶ ገደማ የሚሆነው ቃል ተገብቷል። በቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ የተጀመረው ፓወር አፍሪካ እቅድ ያዘጋጀው መረጃ እንደሚጠቁመው 2261 ሜጋዋት የኤሌክትሪክ ኃይል በምታመነጨው ሀገር የአገልግሎት ግንኙነት ያላቸው ዜጎች 23 በመቶ ብቻ ናቸው። በገጠር አካባቢ ከሚኖሩ ኢትዮጵያውያን መካከል 8 በመቶ ብቻ ይህንኑ አገልግሎት ያገኛሉ። አቶ ብዙነህ የሚሉት በዚህ እቅድ 65 በመቶ ኢትዮጵያውያንን ከብሔራዊ የኤሌክትሪክ ኃይል ቋት ጋር የማገናኘት እቅድ ተወጥኗል። ስምንት አመታት ጊዜ ውስጥ 65 ፐርሰንት የሚሆነውን በብሔራዊ የኤሌክትሪክ ቋት ህብረተሰቡን ተጠቃሚ የሚያደርግ ሲሆን ሰላሳ አምስት ፐርሰንት የሚሆነውን ደግሞ ከብሔራዊ የኤሌክትሪክ ቋት ውጪ በዘመኑ በተመረጡ ቴክኖሎጂዎች ተጠቃሚ የሚያደርግ ነው። ይሄንንም ስንል ሶላር ሆም ሲስተም እና በሚኒ ግሪድ ወይም በዚህ በአነስተኛ የኤሌክትሪክ ማመንጫዎች ለአንድ አካባቢ ለአንድ መንደር ወይም ለአንድ ህብረተሰብ ወይም ለአንድ ቀበሌ ምናልባትም ለአንድ የወረዳ ከተማም ሊሆን ይችላል እነሱን ተጠቃሚ የሚያደርግ ነው።